በየጊዜው የሚፈጸመው ግድያ ለምሳሌም ባለፈው ታኅሣሥ ወር በካሊፎርኒያዋ ሳን በርናርዲኖ አስራ አራት ንጹሐን እንዳለቁበት አይነቱ ግድያ ነው። ፕሬዝዳንት ባራክ ኦባማ ሕጉን ለመቀየር ያስገደዳቸው፣ እንደ ማኅበረሰብ ራሳችንን መመርመር ይኖርብናል ጦር መሣሪያ ግለሰቦች እጅ የሚገባበትን ሁኔታ ለማክበድ እንደማይቻል ብቻ ሳይሆን ይበልጥ ለማክበድ መሠረታዊ እርምጃዎችን መውሰድ መጀመር ይኖርብናል። ፕሬዚዳንት ባራክ ኦባማ ይህን ዕቅዳቸውን ትናንት ዋይት ሃውስ ውስጥ ሲያብራሩ የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ሎሬታ ሌንች እና የኤፍቢአይ ዲሬክተሩ ጄምስ ኮሚም ነበሩ። ይሄ አሉ ሚስተር ኦባማ ፕሬዝዳንታዊ ስልጣኔ የሚደግፈውና የሚፈቅድልኝ ብቻ ሳይሆን ብዙ አሜሪካውያን የጦር መሳሪያ ባለቤቶች የሆኑ ሳይቀሩ የሚደግፉት ሐሳብ ነው በሦስት መሠረታዊ ምክንያቶች ግን ሕጉን መቀየር ቀላል አይሆንም አንዱ የባህል ጉዳይ ነው አንዳንዶች እንደሚሉት ሁለተኛው የሕገ መንግሥቱ ማሻሻያ አንቀጽ ሰከንድ አሜንድመንት የሚባለው በእንግሊዝኛ አሜሪካውያን የጦር መሳሪያ ባለቤቶች እንዲሆኑ መብት ይሰጣል የቀድሞው ሪፐብሊካን የምክር ቤት አባል አሁን የመብት ተከራካሪው ቪን ወበር፣ ይሄ የአሜሪካውያን ባህላዊ ልማድ ነው። የጦር መሳሪያ ባለቤት መሆን እንደ አገር የማንነታችን መታወቂያ ነው። ሁለተኛው ምክንያት ብሔራዊው የጦር መሳሪያ ማኅበር ነው። እንደ አውሮፓ አቆጣጠር በ2014 ብቻ እንኳ የጦር መሳሪያ ባለቤት መሆን መብት እንደሆነ ለማሳመን ባካሄደው ቅስቀሳ ይህ ማኅበር 25 ሚሊዮን ዶላር ታጥፍቷል። የጦር መሳሪያ ባለቤት የመሆን መብት እንዲከበር ለሚሟገቱም ወደ 30 ሚሊዮን ዶላር አውጥቷል። በ300 ሚሊዮን ዶላር በጀት የሚንቀሳቀሰው ይህ ድርጅት ዛሬ አራት ሚሊዮን አባላት አሉት። ብሔራዊው የጦር መሳሪያ ማኅበር ጠንካራ ድርጅት ነው። ምክንያቱም አባላቱ በፖለቲካው መስክ ንቁ ተሳትፎ ያላቸው፣ መብታቸውን ጠንቅቀው የሚያውቁና በምርጫም ብዙ ድምፅ የሚሰጡ ናቸው። ዲሞክራቶች የጦር መሳሪያ ባለቤትነትን ይቃወማሉ፣ እንደ መብትም አያዩትም። እናም ሪፐብሊካኖች ያሸንፏቸዋል። በዚህ ዲሞክራቱ ቻክ ሹመር አሜሪካውያን ድምፃቸው እንዲሰማ ካላደረጉ በቀር በዚህ ዙሪያ ያለው ማነቆ ወይም አጣብቄኝ ሊፈታ አይችልም። ያ ግን ሦስተኛው ምክንያት መሆኑ ነው። አሜሪካውያን ደግሞ በዚህ ጉዳይ ላይ ተከፋፍለዋል። አሁን በቅርቡ ኤቢሲ የተባለው ዜና አውታር ያካሄደውን የሕዝብ አስተያየት ጨምሮ አያሌ ጥናቶች እንዳመለከቱት ገዳይ ጦር መሳሪያዎች እንዲታገዱ ድምፅ የሰጡ 45 ከመቶ ሲሆኑ 47 ከመቶዎቹ ግን አሜሪካውያን የጦር መሳሪያ ባለቤት የመሆን መብታቸው መከበር አለበት ያሉ ናቸው። በብዙ አሜሪካውያን ዘንድ ይሄ የሚያስገነዝበው ነገር ቢኖር ጦር መሳሪያ መያዝ ማለት ራስን መከላከል መሆኑን ነው። ሚስተር ፕሬዚደንት ማድረግ የማይችሉት ነገር ውስጥ ገብተው ከሚነጫነጩ ቢቆጠቡን መክራለን ጥሪም እናቀርባለን። የጦር መሣሪያ ቁጥጥርን የሚደግፉ አሜሪካውያን በየሳምንቱ ዋይት ሃውስ ፊት ለፊት ድምፃቸውን በማሰማት ፕሬዚዳንት ኦባማ የምክር ቤቱን ድጋፍ ሳይጠብቁ በፕሬዚዳንታዊ ትእዛዝ ተግባራዊ እንዲያደርጉ መልእክቶቻቸውን እያስተላለፉ ናቸው። ጦር መሳሪያ መታጠቅ አለብን ባዮቹ ደግሞ ፕሬዝዳንታዊ ትዕዛዝ ጊዜያዊ፣ ማለትም የፕሬዝዳንት ስልጣን ላይ እስካለ ድረስ በመሆኑ ዋና ቁም ነገር ሕግ አውጪዎቹ በቂ የህዝብ አስተያየት ወይም ድጋፍ ማግኘታቸው ላይ ነው ሲሉ ይከራከራሉ።